ጤና ስጥልኝ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተሰኞ መስከረም 18 2013 ዓ.ም የጋቢና ቪኦኤ ዝግጅት ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። በፖለቲካዊና ኢኮኖሚያዊ ውጥረት ውስጥ ባለችው ሊባኖስ የሚኖሩ በርካታ ስደተኞች በሰላም ወደ ሀገራቸው እንዲመለሱ ጥረት እያደረገ ካለው የእኛ ለእኛ የስደት ማህበር ጋር በምሽቱ ቆይታ ይኖረናል። ሶስት ዓመት ሰራች አንድ ቤት ውስጥ አንድ ዓመት ከስምንት ወር ደሞዛን ሳይከፍሉ ልጅቷን አውጥተው መንገድ ላይ ጣሏት። ልጅቷ የአእምሮ ሕመም አለባት። በጎን ሄደው ደግሞ ፖሊስ ጣቢያ ሰርቃለች ብሎ ከሰሷት፣ ልጅቷን ማለት ነው። የሰማችኋት መቀመጫውን ሊባኖስና ካናዳ ውስጥ ያደረገው የእኛ ለኛ የስደት ማህበር መስራችን ባንቺ ይመርን ነው እንግዳችን ናት። በሌላ በኩል የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ ሲካሄድ የነበረው ምርመራ መጠናቀቁን የፌዴራል ጠቅላይ አቃቢ ህግ አስታውቋል። በዚህ ጉዳይ ላይም በምሽቱ ዘገባ ይኖረናል። እንዲሁም የሙዚቃ ምርጫም ይኖረናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያሳ ስማረጋ በመሆን አብሬያችሁ ቆያለሁ። አሁን ለአጫጭር ዜናዎች ከስመኝሽ የቆየ ጋር እተዋችኋለሁ። አመሰግናለሁ ኤደን። ባለፈው ዓመት በከፍተኛ የትምህርት ተቋማት ተማሪዎች መካከል የነበረውን ግጭት ለመፍታት እና ለመሰል ችግሮች መፍትሄ ለመፈለግ በኦሮሚያ እና በአማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ሲደረግ የነበረው ውይይት ከአስር ወራት በኋላ በጋራ ስምምነት ላይ መድረሱ ተገለጸ። የፖለቲካ ድርጅቶቹ በኦሮሚያና አማራ ክልሎች የሚኖሩ የሁሉም ሕዝቦች አባላት ደህንነትና መብቶች እንዲከበሩ ከሚለው አንስቶ የሀገሪቱን ሕገ መንግስት ማሻሻልን ባካተቱ አስር ነጥቦች ላይ ከስምምነት ላይ ደርሰዋል። በዚህ በኦሮሚያ እና አማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ተፈረመ በተባለው ስምምነት ግን ባልተገኙበት ስማቸው መጠቀሱን እና የስምምነቱ አካልም አለመሆኑን የኦሮሞ ፌዴራላዊ ኮንግረስ ኤፌኮ አስታውቋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና በውይይቱ ላይ መሳተፍ እንደማይፈልጉ ጭምር አስቀድመው ለአስተባባሪዎች ገልጸው እንደነበርም ለአሜሪካ ድምጽ ተናግረዋል። የብልጽግና ፓርቲ በበኩሉ የውይይት መድረኩ ሁሉንም በማሳተፍ ቅሬታዎችን ቀርፎ ይሰራል ብሏል። ዘገባውን ያደረሰን ሙክታር ጀማል ነው። የቀድሞ የማል የውጭ ጉዳይ ሚኒስትር ሞክታር ኡዌን የሽግግሩ ጠቅላይ ሚኒስትር ሆነው ተሾሙ። በማሊ የጠቅላይ ሚኒስትሩ መሾም ባለፈው ወር ፕሬዝዳንቱን ኢብራሂም ቡባከር ኬይታን መንግስት መገልበት ተከትሎ ማዕቀብ የጣለባት የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ካስቀመጣቸው ቅድመ ሁኔታዎች መካከል አንዱ መሆኑ ታውቋል። የቀድሞውን የውጭ ጉዳይ ሚኒስትር ትላንት እሁድ የሰየሟቸው ስልጣን የያዘው ወታደራዊ ኮሚቴ የሽግግር ፕሬዝዳንት የሆኑት ባህንዳው ናቸው። የመፈንቅለ መንግስቱ መሪ ኢሳም ጎይታ ምክትል ፕሬዝዳንት ሆነዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ የዞፕ አቆጣጠር ለ2016ና ለ2017 ዓ.ም ለሁለቱም መንግስት የከፈሉት የገቢ ግብር 750 ዶላር ብቻ መሆኑን ኒውዮርክ ታይምስ ጋዜጣ ዘገበ። ይህ የኒውዮርክ ታይምስ ሪፖርት የፕሬዚዳንቱን የግብር ክፍያ ጉዳይ በዚህ በተቃረበው ፕሬዝዳንታዊ ምርጫ እንደገና መነጋገድ አድርጎታል። ትራምፕ ለፕሬዚዳንትነት ከመወዳደራቸው አስቀድሞ ከነበሩት አስራ አምስት ወራት በአስሩ ምንም ግብር እንዳልከፈሉ ነው ሪፖርቱ ያመለከተው። በዓለም ዙሪያ በኮቪድ-19 ሳቢያ ሕይወታቸው ያለፈ ሰዎች ቁጥር በፍጥነት ወደ አንድ ሚሊየን እያሻቀበ መሆኑን የዩናይትድ ስቴትስ ጆን ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ዛሬ ማልዶ ያወጣው አሀዝ ያሳያል። በሽታውን በሚያስከትለው በኮሮና ቫይረስ የተያዙት ሰዎች ቁጥር ደግሞ ከ ሰላሳ ሶስት ሚሊየን ያልፏል። ሲኤንኤን ቴሌቪዥን የጆን ሆፕኪንሱን መረጃ አጥንቶ በዘገበው መሰረት በዩናይትድ ስቴትስ ሀያ አንድ ክፍለ ግዛቶች ለቫይረሱ የተጋለጠው ሰው ብዛት ከቀደመው ሳምንት ከነበረው በአስር ከመቶ ጨምሯል። በዋሽንግተን ዩኒቨርሲቲ የጤና ነካሀዞች ማጠናከሪያና መገምገሚያ ተቋም ዳይሬክተር የሆኑት ዶክተር ክሪስ መሪል ለሲኤንኤን በሰጡት ቃለ መጠይቅ በመጪው ጥቅምት በጣም ይጨምራል ተብሎ የሚጠበቀው የኮሮና ቫይረስ ስርጭት በህዳርና ታህሳስም እንደዚያው እንደሚቀጥል ያሰጋል ብለዋል። በዩናይትድ ስቴትስ የኮሮና ቫይረስ ተያያዦች ቁጥር ከሰባት ሚሊዮን አልፏል። ህንድ ከስድስት ሚሊዮን በላይ ብራዚል ወደ አምስት ሚሊዮን የሚጠጉ ተጋላጮችን ይዘው ይከተላሉ። አውሮፓ ውስጥም የቫይረሱ ስርጭት ማገርሸቱን ተከትሎ በርካታ መንግስታት ቀደም ብለው አንስተዋቸው የነበሩትን የእንቅስቃሴ ክልከላዎች መልሰው ስራ ላይ እየዋሉ ናቸው። የየመን ታዋጊ ወገኖች ከአንድ ሺህ የሚበልጡ እስረኞችን ለመቀየር መስማማታቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በደስታ እንደሚቀበሉት ቃል አቀባያቸው ገለጹ። የእስረኛ ልውውጡ ከአምስት ዓመት በላይ የዘለቀውን ጦርነት ለማስቆምና ተጀምሮ የተቋረጠውን የሰላም ሂደት ለማንቀሳቀስ የታለመ መሆኑ ተገልጿል። አድማጮች ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደን ልመልሳችሁ። ስመኝሽ የቆየን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ኤደን ገረሞ ነኝ። ወደ ዕለቱ አብይ ርዕስ እንሻገር። በፖለቲካዊና ኢኮኖሚያዊ ውጥረት ውስጥ ባለችው ሌባኖስ ውስጥ የሚኖሩ በርካታ ስደተኞች የተለያዩ ችግሮችን በየዕለቱ እየተጋፈጡ እንደሆነ የሚያሳዩ ዘገባዎችን ማሰማታችን ይታወሳል። አንዳንዶቹ ከአስቸጋሪ ህይወት ተላቀው ወደ ሀገራቸው መመለስ ይፈልጋሉ። ሆኖም የአውሮፕላን ትኬት መግዣ በማጣታቸው የፈተና ቀናቶቻቸው እንዲራዘሙ ሆኗል። መቀመጫውን ሌባኖስና ካናዳ ውስጥ ያደረገው እኛ ለእኛ የስደት ማህበር ግን ሁኔታዎችን ለመቀየር ተከታታይ ተግባራትን እያከናወነ ነው። የቅርብ ጊዜ እንቅስቃሴው የአየር ትኬት መግዣ ለሌላቸው ወገኖች የሚሆን ድጋፍ በማሰባሰብ ለሀገራቸው እንዲበቁ ማድረግ ነው። በዚህ እንቅስቃሴና ተያያዥ ጉዳዮች ላይ የማህበሩን መስራች ባንቺ መርን ሀብታሙ ስዩም አነጋግሯታል። የማህበሩን አመሰራረት በማስታወስ ባንቺ ትጀምራለች። እኛ ለኛ እንግዲህ የተመሰረተው በሁለት ሺ አስራ ሰባት ሊባኖስ በነበርኩበት ሰዓት ነው። ያው እኔም ሊባኖስ ውስጥ ለሰባት አመት ያክል በሰው ቤት ስራ ሰርቻለሁ። ያው እዛ በነበርንበት ሰዓት እንደምታውቀው ኢትዮጵያኖች ሰባ ሰባት ፐርሰንት ነን፣ ለማጆሪቲ ማለት ነው ከሰው ቤት ሰራተኞች ውስጥ ማጆሪቲውን ቦታ የምንይዘው እኛ ነን። እና ያው የተለያዩ ማህበራቶች አሉ፣ የእምነት ተቋማት፣ የኮሚኒቲ የተለ የተለያዩ እንዲሁም ግሩፖዎች ምናምን አሉና እና በዛ ሰዓት ላይ እኔ ሳይ እኛ ዘጠና አምስት ዘጠና ሰባት አካባቢ የምንሆነው ሴቶች ነን። ያው የኛ ችግር ነው እየጎላ ያለ ወንድሞቻችን የሚያደርጉትን ድጋፍ ባበረታታም፣ ነገር ግን ሴት እንደመሆናችን የራሳችንን ችግር ራሳችን መወጣት አለብን፣ ለራሳችን ችግር ራሳችን መናገር፣ ራሳችን መታገል አለብን የሚለው የራስ የሆነ አመለካከት አለ እና ያው ሞር ፌሚኒስት የሆነ ኦርጋናይዜሽን ለማቋቋም ያው ትልቁ ማቋቋሙ ነበር ኢንተረስቴ። በዛም ያ አንደኛው ምክንያት ነው። ሌላው ደግሞ እንደ ባህላችን አብዛኛው የምንማርበት ትምህርት ቤት የማይግሬ ኮሚኒቲ ሴንተር የሚባል አለ። ከአስራ ሰባት አገር ዜጋ በላይ ያለበት እዛ ትምህርት ቤት ውስጥ ፊሊፒኖች እና የተለያየ አገር ሰዎች አብረን ስንማር እኛ ጋር ያለው የባህል አስተሳሰባችን በጣም እናፍራለን። ስለ ሴቶች ነገሮችና ስለ ሰውነታችን፣ ስለ ደህንነታችን ምንም አይነት ነገር የመነጋገሩ ፍራቻ ስላለ ኢትዮጵያኖች በራሳችን ቋንቋ ሴፍ የሆነ ስፔስ ክሬታር ግን በራሳችን ባህል እና ቋንቋ ያው የራሳችንን የሴቶችን መብት ለማስከበር ወይንም ደግሞ የራሳችንን ችግር ለመፍታት በሚል ይሄ ነው። ያው እንግዲህ እኛ ለእኛ ማህበር ውስጥ የተለያየ አባላቶቻችን አለ። ብዙ አይነት ችግርን ያሳለፉ ከመደፈር እስከ ደሞዝ መከልከል፣ እስከ አገር መሄድ መከልከል፣ ብዙ አይነት እንደ መንበራችን የተለያየን ችግር የገጠመዋልና እኛ የገጠመንን ችግር እንዳይገጥማቸው በሚል ያው እነዚህ ጥቂት ምክንያቶቻችን ናቸው። ሌላው ደግሞ ከምንም ከምንም በላይ ደግሞ አሁን ጎልቶ ያለው ችግር ለምሳሌ አንድ እናት ልጆቿን ለባሏ ወይንም ልጆቿን ለቤተሰቧ ጥላ ስትመጣ ሁለት ዓመት ሰርቼ ይመለሳለሁ ብላ ነው መጣች። በኋላ ግን ፕላን ስለሌለ ይሄንን ገንዘብ ለእኔ ነው፣ ይህን ገንዘብ ለእናንተ ነው፣ ወይም ይህን ገንዘብ አስቀምጡልኝ፣ ይህንን ገንዘብ ብቻ አጥፎ የሚለውን ውሳኔ ስለማታሳልፍ እና ቁጠባ ወይንም ፕላንን ወደፊት የሚለውን ነገር ስለማታስብ ሁለት ዓመት ፕላን አርጋ መታ አስ አስራ አምስት ዓመት ሊባኖስ ሀገር ውስጥ የመቆየት ባዶ እጇን የመመለስ ምንም አይነት ገንዘብ ያለመኖር ልጆቿ እናትዬ የከፈለችውን መስዋዕትነት የእናታቸውን ስም እስከ መርሳት የእናታቸውን መልክ እስከ መርሳት ደረጃ ላይ ስለሚደርሱ እቅድና ፕላን አውጥተው ያው ህይወትን እንዲኖሩ በሚል አወርነስንም ሬዝ ለማድረግ እንዲሁም ያው የተለያዩ ችግሮችን ለመፍታት በሚል ነው። በተለይ በሊባኖስ የሚኖሩ ኢትዮጵያዊ ስደተኞች እንግልት ለዓለም በማሰማት ማህበራቸው ይታወቃል። አሁን አሁን የዓለም የዜና አውታሮች ላይም እነዚህ ነገሮች ስታከናውኑ አያለው። በዚያ የሚኖሩ ኢትዮጵያውያን ስደተኞችን የሚገጥሟቸው ከሌሎቹ እዛ ከሚኖሩ ስደተኞች ጋር ሲነጻጸር በዋናነት እነሱን የሚፈትኗቸው ጉዳዮች ምንድን ናቸው? ያው እንግዲህ በአሁኑ ሰዓት በሊበኖስ ውስጥ በደረሰው የፋይናንሻል ክራይሲስ ወይም ደግሞ የፍንዳታው ምናምን ትኩረት ያግኝ እንጂ ያ ችግር ወይንም ብዙ ሰው አሁን የተፈጠረ ነው የሚመስለው። ይሄ ችግር አሁን የተፈጠረ አይደለም። ከአስርት ዓመታት በላይ ነው እኛ ላይ ሲፈጸም የሰብ ሰራተኞች ላይ ሲፈጸም ያለው ግፍ ማለት ነው። ያው ከፋላ ሲስተም ይባላል እንትን የሚሉበት ሲስተም። እንደ ህግ የሊባኖስ ሕገ መንግሥት ላይ የለም። እንደ ሲስተም ግን ክሬት አድርገውት በመካከለኛው ምስራቅ ላይ ያሉ አብዛኛው ሀገሮች ይጠቀሙታል ማለት ነው። አንዴ አንድ ኢትዮጵያዊ ወደ ሊባኖስ ሀገር ውስጥ በሊባኖስ አሰሪ ስም እግሯ ከረገጠ ያው ካላሰሪዋ ፍቃድ ውጪ ስራ መቀየር እንዲሁም ከሀገር ወታ ወደ ሀገሯ መመለስ አትችልም። ይሄ ነው የሚለው ህጉ። ይህንን ተገና አርገው ግን ለብዙ አመት ላይክ ለአስር ለዘጠኝ ዓመት ለስድስት አመት ደሞዛቸው ያልተከፈላቸው ልጆች አሉ። በነፃ እያሰሯቸው ያሉት በር ዘግተው ማለት ነው። እንዲሁም እህቶቻችን ይደፈራሉ። እህቶቻችን በሳምንት ሁለት የሶቪየት ሰራተኛ ይሞታል። አብዛኛው የኛ ዜጋ ናቸው። ይሄ ደግሞ በገለልተኛ አካል ኢንቨስቲጌት አልተደረገም። እንበልና ካናዳ ውስጥ አንድ ሰው አንድ ሰራተኛ ራሱን ቢያጠፋ ቀጥታ አንተ ገደልከውም ወይም የማጥፋቱ ራሱን የማጥፋቱ ምክንያት አንተ ከሆንክ ተጠያቂ ነው። ለምሳሌ ሰርቫይቭ ያደረጉ ልጆች ለራሳቸውን ለማጥፋት ሞክረው ሰርቫይቭ ያደረጉ ልጆችን ስናናግር ወይ ተደፍረው ነው ወይ ደግሞ ልጃቸውን ለማሳደግ ቤተሰብ ለመርዳት ብለው ሊባኖስ ሄደው ቤተሰባቸውን እንዳያናግሩ ገንዘብ እንዳይልኩ ደጅ ወጥተው ማንንም እንዳያናግሩ እንዳይወጡ፣ እንዳይገቡ በር ተዘግቶ እየተደበደቡ ሲቀመጡ፣ እነዚህ ልጆች የመጨረሻው አማራጭ ለምን ናደረጋችሁ ስትላቸው አትሊስት ብሞት እንኳን ሬሳዬ ሀገር ይገባል እስከማለት ደረጃ ነው የደረሱት ማለት ነው። እና እነዚህ ነገሮች በኤጀንሲዎች መደብደብ፣ በደላሎች እየተወሰዱ ሽንት ቤት መቆለፍን እዛው ሽንት ቤት ውስጥ እየበሉ ሽንት ቤት ውስጥ እየጠጡ እዛው ሽንት ቤት ውስጥ እየተኙ እዛው ሽንት ቤት ውስጥ እየተጠቀሙ የሚሆኑበት ግፍ የሆነ አሰራሮችን ብቻ ብዙ ችግሮች ናቸው እነዚህ ያሉት በፊትም ማለት ነው። እና ይሄ እንዳለ ሆኖ አሁን የፋይናንሻል ክራይሲሱ ሲጀምር ደግሞ በፊትም ደሞዝ መክፈል የማይፈልጉት በፊትም ዜጋችን የሚያሰቃዩት አሰሪዎች እንደ ምክንያት ተጠቅመው ደሞዝ መክፈል አቆሙ ሙሉ በሙሉ ማለት ነው። እና ልጆቻችን ተቀምጠው ሊባኖስ ውስጥ ያሉት አብዛኛው ልጆቻችን፣ በሺዎች የሚቆጠሩ አሰሪዎቻቸው ቤት ውስጥ በነፃ እየሰሩ ነው፣ እየበሉ እየጠጡ ያው አሰሪዎቻቸው ጋር እየሰሩ ማለት ነው። አሁን በሽታ ስላለ ቤት ውስጥ በሚቀመጡበት ሰዓት ልጆችም ሆነ አሰሪዎቻቸው በሚዘጋበት ሰዓት አንድ የሚያጸዱትን ቤት ሁለት፣ ሶስት ነው የሚያጸዱት። ቤተሰብ ቤት ሄደው ይሰራሉ። ንብረታቸው የቢዝነሳቸው ላይ ሄደው ይሰራሉ። እነዚህ ልጆች ይህን ሁሉ እያደረጉት ደሞዝ የለም፣ በነፃ ነው እያሰሩ ያሉት፣ ዶላር የለም በሚል ማለት ነው። እደጅ ደግሞ የሚኖሩት እህቶቻችን ኢኮኖሚ ክራይሲሱ የጀመረው በሁለት ሺ አስራ ዘጠኝ ነው። ከዛ ጀምሮ እስከ አሁን ድረስ ሴቪኛቸውን ተጠቅመው አሁን ምንም አይነት የሚመገቡበትም የቤት ኪራይ የሚከፍሉት የመድኃኒት የሚያደርጉት ምንም አይነት ገንዘብ የላቸውም። እቶቻችን እየተራቡ ነው። እቶቻችን ወጥተው መንገድ ላይ ያደሩ ነው። እናቶች ልጆቻቸውን መተው በቃ ልጄን ማሳደግ አቅቶኛል ጉዲፈቻ ፈልጉልኝ እስከ ማለት ድረስ ልጆቻቸውን መጥተው ቢሮችን ጥለው እስከሚል ደረጃ ላይ በቃ ልጄ ከምትሞት ከምትራብ እንዳርጓቸው አርጓት ብለው ልጆቻቸውን ጥለው እስከሚሄድ ድረስ ያው ጠርተን አናግረን ችግሩን ለጊዜውም ቢሆን ፈተን ልጆቻቸውን ሰጥተን የምንመልስበት ደረጃ ላይ የደረስ ነው። እናት በልጆቿ ጨከና ማለት ነው። ይታይ እና የከፋ ሁኔታ ላይ ነው ያለው። ሁሉም ወደ ሀገሩ መግባት ነው የሚፈልገው። ማንም ሊባኖስ ውስጥ መቀመጥ የሚፈልግ የለም። ምንም አይነት ስራ የለም። ምንም አይነት ገቢ የለም። ብራቸው ከረንሲያቸው ወድቋል። ብትሰራም ለጊዜው እንደው ለክራይ ለምግብ እንኳን የማይሆን ነገር ነው ያሉበት ሁኔታ እና አሰሪዎቻቸው እያወጡ ነው እየጣሏቸው አሉት በቃ ትኬት ላለመቁረጥ እንደዚሁም ደግሞ ደሞዛቸውን ላለመክፈል። ለምሳሌ በቀደም ካሳፈርናቸው ውስጥ የሚያሳዝኑ ልጆች አሉ። የአንዷን ምሳሌ ብነግርህ፣ ሶስት ዓመት ሰራች አንድ ቤት ውስጥ። አንድ አመት ከስምንት ወር ደሞዛን ሳይከፍሉ ልጅቷን አውጥተው መንገድ ላይ ጣሏት። ልጅቷን የአእምሮ ህመም አለባት። በጎን ሄደው ደግሞ ፖሊስ ጣቢያ ሰርቃለች ብለው ከሰሷት ልጅቷን ማለት ነው። ሆስፒታልን ማስገብተን አስታመን ልጅቷን ለመላክ ብንፈልግ እንኳን አሰሪዎቻቸው ያስቀመጡትን ክስ ካለማስነሳት ማስነሳት ምን እናደርጋለን? ጠብቀን ስንት ከሶስት ወር በላይ ነው የፈጀው። ልጅቷ ሀገሯ መግባት ሳትችል ማለት ነው። ይህም ሌላ ችግር አለ። አድማጮቻችን፣ ይህ ዘገባ አልተጠናቀቀም። በነገው ምሽት በሌባኖስ የኢትዮጵያ ቆንስላን ምላሽን አካተን ይዘን የምንመለስ ይሆናል። ሀብታሙ ስዩምና እንግዳውን እናመሰግናለን። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ ሲካሄድ የነበረው ምርመራ መጠናቀቁን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። ጠቅላይ አቃቤ ሕግ በ5728 ሰዎች ላይ ማንነትን መሰረት ያደረገ የእርስ በርስ ግጭት በመቀስቀስ ወንጀል ክስ መመስረቱንም ነው ያስታወቀው። የፌዴራል ጠቅላይ አቃቤ ሕግ እና ኦሮሚያ ጠቅላይ አቃቤ ሕግ ጉዳዩን አስመልክተው በጋራ መግለጫ ሰጥተዋል። ፀሐይ ዳምጠው ዝርዝር ዘገባ አላት። የፌዴራል ጠቅላይ አቃቤ ህግና የኦሮሚያ ጠቅላይ አቃቤ ህግ ጉዳዩን አስመልክተው ባለፈው ቅዳሜ በሰጡት የጋራ መግለጫ ነው የምርመራ ሂደት ያለበትን ደረጃ ያብራሩት። ባለፉት ወራት በተካሄደው የምርመራ ሂደት የፌዴራል ጠቅላይ አቃቤ ህግ ከፌዴራል ፖሊስ፣ ከኦሮሚያ ጠቅላይ አቃቤ ህግና የኦሮሚያ ፖሊስ በጋራ ሲሰሩ መቆየታቸውን ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ አስታውቋል። በዚህም በ488 ክስ መዝገቦች 5728 ግለሰቦች ላይ ክስ ተመስርቶባቸዋል ነው ያሉት። ከ5728 ተከሳሾች ውስጥ በፌዴራል መንግስት ስልጣን ስር የሚወድቅና በፌዴራል ጠቅላይ አቃቢ ህግ የተከሰሱት 3377 ተከሳሾች ናቸው። በኦሮሚያ ብሔራዊ ክልላዊ መንግስት ስልጣን ስር የሚወድቅና በኦሮሚያ ጠቅላይ አቃቢ ህግ የተከሰሱት ደግሞ 2 ሀምሳ አንድ ተከሳሾች ናቸው። በመዝገብም ስንከፋፍለው በፌዴራል ጠቅላይ አቃቤክ 114 መዛግብትን የከፈት ነው። ኦሮሚያ ብሔራዊ ክልላዊ መንግስት ደግሞ ወይም ደግሞ ወረዳ ጠቅላይ አቃቤክ ደግሞ 374 መዛግብት ላይ ነው ክሶችን የመሰረተው። መዛግብት ብዛት ኦሮሚያ ወንጀል ክስ ሲቀርብ ወንጀሉ የተፈጸመበት ቦታ ባለ ፍርድ ቤት ነው የሚሆነው እና ወረዳዎቹ የተበታተኑ ስለሚሆኑ መዛግብት ቁጥሩ በዛ ልክ ይጨምራል። የፌዴራል መንግስትን ክስ በተመለከተ ግን የፌዴራል ከፍተኛ ፍርድ ቤት ስልጣን ነው። በሕገ መንግስቱ መሰረት የፌዴራል ከፍተኛ ፍርድ ቤትን ስልጣን በውክልና የሚሰራው የክልሉ ጠቅላይ ፍርድ ቤት ነው። ስለዚህ ወረዳ ላይም ዞን ላይም የተፈጸሙ ወንጀሎችን የክልሉ ጠቅላይ ፍርድ ቤት ችሎቶች ባደራጀባቸው ቦታዎች ክስ ስለምንመሰርት ተከሳሾቹም ሰብሰብ የማድረግ በተቻለ መጠንና መዝገቡን የመቀነስ ሁኔታ ያሳያል ማለት ነው። ከተጠርጣሪዎቹ ብዛት፣ ከወንጀሉ ስፋት እና ወንጀሉ ከተፈጸመበት ቦታ ስፋት አኳያ ምርመራው ጊዜ እንደወሰደ ነው የፌዴራል ምክትል ጠቅላይ ዐቃቤ ሕግ አቶ ፍቃዱ ጸጋ የተናገሩት። መንቀሳቀስ በምዕራብ አርሲ፣ አርሲ መስራቅ ሸዋ፣ አዳማ ልዩ ዞን፣ ጅማ ከተማ እና ጅማ ዞን፣ ምዕራብ ባሌ፣ ምዕራብ ሸዋ፣ ምዕራብ አረርጌ፣ መስራቅ አረርጌ እና ሐረር ከተማ የተፈጸመ ወንጀል ነው ስንመረምር የነበረው ሰፊ ነው። ወንጀል የተፈጸመበት ቦታ ሰፊ፣ የሰው ኃይል ይፈልጋል፣ ሰፊ ሎጂስቲክ ይፈልጋል። በጣም ቁጥሩ በዛ ያለ ሰው ቁጥጥር ስር ውሏል። ስለዚህ የወንጀሉ የደረሰው ጉዳት የተጠርጣሪዎቹ ብዛት ምርመራን በጊዜ ከማጠናቀቅ አንጻር ፈታኝ የነበረ ስራ ነው የነበረው። ምርመራ ሲመረመር ሲሰራ ሁለት ጥቅሞችን ማመዛዘን እና ጎን ለጎን ማስኬድን ይፈልጋል ይጠይቃል። ተጠርጣሪዎች አሉ የሚታሰሩ ቁጥጥር ስር የሚውሉ የተጎዳ ሰው አለ የተጎዳ ጥቅም አለ። ሁለቱን ኢንትረስቶች ባላንስ ማድረግን ይጠይቃል። እና በዚህ ረገድ ወንጀሉ የተፈጸመበት ቦታ ሰፋ ያለመሆኑ መራራቁ፣ የደረሰውን ጉዳት መብዛቱ የተወሰነ ምርመራችን ላይ አዳጋችን ሁኔታ ፈጥሮብን የነበረው በፌዴራል ጠቅላይ አቃቢ ህግ ተከሳሾች በ114 የክስ መዛግብት ክሳቸው መደራጀቱን ነው የተገለጸው። በኦሮሚያ ጠቅላይ አቃቢ ህግ ደግሞ በ374 የክስ መዛግብት ክሳቸውን እንደተደራጀ ተጠቁመዋል። ከነዚህ ውስጥ 63 ግለሰቦች በሐረር ከተማ በፈረሱ ሀውልቶች ምክንያት በሽብር ህጉ መሰረት ተጠያቂ የሚሆኑ ናቸው ብለዋል አቶ ፈቃዱ 63 ተከሳሾች በሐረሪ ብሔራዊ ክልላዊ መንግስት ሐረር ከተማ ወንጀል የፈጸሙ ሰዎች ናቸው። እነሱ በተለየን የተከሰሱት እንደምታውቁት ሁለት ሀውልቶች ፈርሷል። የሽብር አዋጁ አንቀጽ 1176 በታሪካዊ ቅርሶቻችን ላይ በሀውልቶችን ጨምሮ ወንጀል መፈጸመን ሽብር አድርጎ ያስቀምጠዋል። እነሱ በተለየ በሶስት መዝገብ 63 ተከሳሾችን በሽብር ወንጀል ክስ ቀርቦባቸዋል። ሌሎች አነስተኛ የወንጀል ተሳትፎ የነበራቸው ሰዎችም ጉዳያቸው እየታየ ከዚህ ሳምንት ጀምሮ በዋስትና እንደምለቀቁ ምክትል ጠቅላይ አቃቤ ሕጉ አቶ ፍቃዱ ጸጋ ገልጿል። ክስ ያልቀረበባቸው ቁጥጥር ስር የዋሉ ሰዎች ነበሩ። የእነሱ ጉዳይ በተለየ ሁኔታ እንዲታይ ለማድረግ ሞክረናል። ሁሉም በተለያየ መንገድ ወንጀል ውስጥ መሳተፋቸው በተለያየ ማስረጃ ደረጃ ለማረጋገጥ ተችሏል። ነገር ግን የወንጀል ተሳትፏቸው በጣም ያነሰ ወደ ፍርድ ቤትም ይዘን ስንሄድ የፍርድ ቤቱን በርደን ከመጨመር ያለፈ ሚና የማይኖረው፣ በቀጥታ ቀደም ባልኩት ማንነትን መሰረት ያደረጉ ጥቃቶች ውስጥ የተሳተፉ ሳይሆን ምናልባት እዚህም እዚያም ንብረቶች ሲዘረፉ ወድቆ ያገኙትን ያነሱ፣ አንዳንዶቹ አስቀምጡልን ሲባሉ ያስቀምጡ አይነት ሰዎች ስለሆኑ እነሱን በተለየ ሁኔታ ትሪት ማድረግ የሚል ውሳኔ ወስነን የኦሮሚያ ክልል ፖሊስ አንደኛ የእነዚህ ሰዎች የወንጀል ተሳትፎ በደንብ ጠርቶ በዋስትና ላይ ሆኖ ምርመራ እሚካሄድበት አንዳንዶቹ ዋስትና እየጠሩ ከዚህ በኋላ በተመሳሳይ ወንጀል ውስጥ ላለመገኘት የስምምነት ፊርማም ጭምር እያስፈረምናቸው በንደቃቸው ውሳኔ ሰጥተናል። ስለዚህ ቀሪዎቹ በእነ አቶ እስክንድር ነጋና አቶ ጃዋር ሲራጅ መሀመድ መዝገብ ስር ያሉ ተጠርጣሪዎች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ እንደሚገኝ ምክትል ጠቅላይ አቃቤ ሕጉ አስታውሷል። ከአርቲስት ተጫሉ ግድያ በኋላ በኦሮሚያ በተከሰተ ሁከት 167 ሰዎች ህይወታቸው ማለፉን እንዲሁም 360 ሰዎች የአካል ጉዳት እንደደረሰባቸውና ከአራት ቢሊዮን ብር በላይ የንብረት ጉዳት መድረሱን በምርመራ እንደተጣራ በመግለጫው ተነስቷል። የፌዴራል ምክትል ጠቅላይ አቃቢጎ አቶ ፍቃዱ ጸጋና የኦሮሚያ ጠቅላይ አቃቢጎ አቶ ሁሴን ኦስማን በጋራ መግለጫቸው ፍርድ ቤቶች የፍርድ ሂደቱን ለማየት የሚያስችል መንገድ ዝግጅታቸውን ማጠናቀቃቸውንና የህግ የበላይነት የማስከበሩ ተግባር ተጠናክሮ እንደሚቀጥል አስታውቋል። በተለይ በፖለቲካ መሪዎች ላይ የተመሰረቱ ክሶች ፖለቲካዊ ሳይሆን በወንጀል ከመጠርጠራቸው ጋር ብቻ የተያያዙ መሆኑን ጠቅላይ አቃቤግ ሰሞኑን አመልክቷል። ህጋዊና ሰላማዊ ፖለቲካዊ እንቅስቃሴዎችና የሰዎችን ሞት የማያስከትሉ ጽንፈኛ ብሔርተኛ ጦረኛ ሁከት ፈጣሪ ንግግሮችን መለየት አለብን ብለዋል ጠቅላይ አቃቤግ ጌዲዮን ጢሞቴዎስ። ለአሜሪካ ድምፅ ሀይዳንጦ ነኝ ከአዲስ አበባ። አይዳምጠውን ለዘገባዋ እናመሰግናለን። ፕሬዚዳንት ትራምፕንና ዴሞክራቱን የቀድሞ ምክትል ፕሬዚዳንት ጆ ባይደንን ፊት ለፊት የሚያጋጥመው የመጀመሪያው የምርጫ ክርክር ነገ ማክሰኞ ኦሃዮ በምትገኘው ክሊቭላንድ ከተማ ይካሄዳል። ክርክሩ ሁለቱ ተወዳዳሪዎች ፊት ለፊት ቀርበው እንዲያካሂዱት ከታቀደ ሶስት መድረኮች መካከል የመጀመሪያው ነው። የዴሞክራትና ሪፐብሊካን ፓርቲ ደጋፊዎች በተቀራራቢ ቁጥር በሚገኙበትና መራጮች ለተፎካካሪዎቹ ያላቸው አመለካከት ከፍተኛ ልዩነት ባሳየበት ኦሃዮ ጨምሮ በጠቅላላ ሀገሪቱ የሚካሄደው የዘንድሮ የአሜሪካ ፕሬዚዳንት ምርጫ ዘመቻ ማጠቃለያው እየተቃረበ ነው። የክርክሩን ሂደት ለመከታተል ክሊቭላንድ የምትገኘው ዘጋቢያችን ካሮላይን ፐርሹቲ የላከችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በኦሃዮ ክፍለ ግዛት አንድ መንደር ውስጥ ተሰቅሎ የሚታየው የትራምፕ ስም በትልቁ የተጻፈበት ባንዲራ በአካባቢው ያለውን ፖለቲካ የሚያሳይ የመጀመሪያው ምልክት ነው። በመኖሪያ ቤቷ ባንዲራውን የሰቀለችው የትራምፕ ደጋፊ ዶሎሪስ ጀንቲል ባንዲራውን ለመስቀል ሰግታ እንደነበር ትናገራለች። ይህን ባንዲራ ልስቀል አልስቀል ብዬ ከራሴ ጋር ተከራክሬ ያለው ምክንያቱም ቤቴ ላይ ሊተኮስ ይችላል ብዬ ስለሰጋሁ ነው። ከዛ በኋላ ግን በፍርሃት መኖር የለብኝም ስል ወሰንኩ። መንገዱን ተሻግሮ ደግሞ የጀንቲል የ44 ዓመት ጓደኛ የሆነችው ፓቲ ሉቺ የባይደን ደጋፊ ናት። ያን ኃላፊነት የሚይዝ ሰው ሊመራን የሚችል መሆን አለበት። ጥሩ ሰው፣ እውቀት ያለው፣ ዲሞክራሲያዊ አስተሳሰብ ያለው መሆን አለበት። በአሜሪካ የፕሬዝዳንት ምርጫ ወቅት ኦሃዮ ወሳኝ ክፍለ ግዛት ናት። የትኛውም የሪፐብሊካን ፓርቲ ተመራጭ ኦሃዮን ሳያሸንፍ ፕሬዝዳንት ሆኖ አያውቅም። በ2016 በተደረገው ምርጫ ፕሬዚዳንት ትራምፕ ኦሃዮ ውስጥ ያሸነፉት በስምንት ነጥብ ልዩነት ነበር። በዚህ ዓመት በሚደረገው ምርጫ የተሰበሰበው የመራጮች አስተያየት እንደሚያሳየው ግን ትራምፕ ከተፎካካሪያቸው ከጆ ባይደን የሚለዩት በጣም በትንሽ ነጥብ ነው። በጎረቤቶች አንዳንዴም በቤተሰብ መሀልም ትልቅ የድጋፍ ልዩነት ይታያል፣ የሉቺ ቤተሰቦችን ጨምሮ ግማሾቹ ልጆቼ የትራምፕ ደጋፊዎች ናቸው እቤት ሁሉ አንጋብዛቸውም አቁመናል ስንገናኝ ስለ ፖለቲካ እንግዲህ አናወራም እንባባል ና ግን እንገባበታለን እንከራከራለን ስለዚህ መገናኘቱን አቆምን በመላው አሜሪካ በትራምፕ ና ባይደን ደጋፊዎች መካከል ያለው ልዩነት ቤተሰብ መሀል ሳይቀር መቃቃር እየፈጠረ ነው ኬዝ ዌስተርን ሪዘርቭ በተሰኘው ዩኒቨርሲቲ የአሜሪካ ፖለቲካ አስተማሪ የሆኑት ጆ ዋይት ስለ ጉዳዩ ሲያስረዱ እንዲህ ይላሉ። ሪፐብሊካኖቹ በጣም የሚያበሳጫቸው ልጆቻቸው ከተመሳሳይ ጾታ ጋር ወይም ጾታ ከቀየረ ጋር ሊጋቡ የመቻላቸው ጉዳይ ነው። ዲሞክራቶች ደግሞ የሚያሳስባቸው ልጆቻቸው ሪፐብሊካን እንዳያገቡ ነው። በፖለቲካ ምርጫቸው ይለያዩ እንጂ ዶሎሬስ ጀንቲል ከፓርቲቹ ጋር ያላት ጓደኝነት ከፖለቲካው በላይ ነው ትላለች። እኔ ትራምፕን ደግፋለሁ እነሱ ደግሞ ባይደንን እና ምን ይሁን አንዳቸው እንደሆነ ማሸነፋቸው አይቀርም። ከሁለቱ ጎረቤታሞች ብዙም ሳይርቅ በሚገኘው ኬዝ ዌስተርን ሪዘርቭ ዩኒቨርሲቲ የሚካሄደው የመጀመሪያው የፕሬዝዳንት ምርጫ ክርክር የተካረረ ሊሆን እንደሚችል ጆ ዋይት ይናገራሉ። ምክትል ፕሬዚደንት ባይደን መልካም ተናጋሪ ሆነው ለመቅረብ ሊሞክሩ ይችላሉ። ነገር ግን ትራምፕን ሆን ብለው በማናደድ ጭምር ምን ያክል መጥፎ መሆናቸውንም ማሳየት ይፈልጋሉ። በክሊቭላንድ የሚገኘው የክርክር ቦታ ሁለቱ ተፎካካሪዎች እስካሁን በሰሯቸው ስራዎች፣ የጠቅላይ ፍርድ ቤት ጉዳይ፣ የኮሮና ቫይረስ ወረርሽኝ፣ የምርጫው ሂደትና የኢኮኖሚ ጉዳዮችን ያነሳሉ። በተጨማሪም በዘረኝነት ጉዳይ ዙሪያ ያሉ የፍትህ ጥያቄዎች ያስነሷቸው አመጾች ያስከተሏቸው ብጥብጦችና ዝርፊያዎችም ተጨማሪ ርዕስ ይሆናሉ ተብሎ ይጠበቃል። የትራምፕ ደጋፊ ለሆኑት ጀንትል ደግሞ ዋና ጉዳያቸው ይሄ ነው። ፕሬዚዳንት ትራምፕን የምመርጠው ለዚህ ነው። ምክንያቱም ዴሞክራቶቹ እነዚህን ነገሮች አላወገዙም። ክፉ ናቸው ብዬ ነው ማስበው። ያ ነው የሚያናድደኝ። ደስ የማይሉ ነገሮችን ይናገራሉ፣ በሰው ላይ ይሳለቃሉ። በቅርቡ የተሰበሰበ የህዝብ አስተያየት እንደሚያሳየው ከሶስት አሜሪካውያን መራጮች ሁለቱ ፖለቲካ በቤተሰባቸውና ጓደኞቻቸው መሀል ቅራኔ እንደፈጠረ ይስማማሉ። ብዙዎች ችግሩን ለመፍታት በምርጫው ዙሪያ መነጋገር ማቆማቸውንም ይገልጻሉ። ይልቁንም ሙግቱን ማክሰኞ እለት ለሚካሄደው የሁለቱ ተፎካካሪዎች ክርክር ትተውላቸዋል። ቻችን ለምሽቱ ያዝንላችሁን ጥንቅሮች እዚህ ላይ ይፈጽመናል ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ትዝታ በላቸው በአርትዖቱ ስመኞሽ የቆየ በዜናዎቹ አብረናችሁ አምሽተናል በነገው ምሽት እስከምንገናኝ ድረስ ደህና እደሩ